the voice of America። ዛሬ አስቸኳይ ስብሰባ ያካሄደው የኢትዮጵያ ፓርላማ የሕዝብ ተወካዮች ምክር ቤት በሂደት ላይ የነበረውን የምህረት አዋጅ በአንድ ድምፅ ተአቅቦና በአብላጫ ድምፅ አጽድቋል። አዋጁ በተለያዩ የወንጀል ድርጊቶች ለተሳተፉ ሰዎች ተጠያቂነትን የሚያስቀር ነው። እስክንድር ፍሬው ተከታዩን ዘገባ ልኳል። ጠቅላይ ሚኒስትር ዶክተር አብይ አህመድ የተያያዙት የይቅርታና የምህረት መንገድ ተጨማሪ ህጋዊ ድጋፍ አግኝቷል። ዛሬ በፓርላማ የጸደቀው የምህረት አዋጅ ለእኚህ ጠቅላይ ሚኒስትር የበለጠ አቅም የሚሰጥ ነው። እስካሁን በሺዎች የሚቆጠሩ ታሳሪዎች እየተፈቱ ያሉት በይቅርታ ነው። ይቅርታ ቅጣትን ቢያስቀርም ጥፋትን አይሰርዝም፣ ዋስትናም አይሰጥም። የምህረት አዋጅ ግን ጥፋትን እንዳልተሰራ የሚቆጥርና ዋስትናም የሚሰጥ ነው። በቅድሚያ በሚኒስትሮች ምክር ቤት የጸደቀውና ወደ ፓርላማ የተመራው በህግና ፍትህ ጉዳዮች ቋሚ ኮሚቴም ሲታይ የነበረው የምህረት አዋጅ ታዲያ ዛሬ ጸድቋል በአብላጫ ድምፅና በአንድ ድምፀ ተአቅቦ። አዋጁ በርካቶችን ተጠቃሚ እንደሚያደርግ በፓርላማው የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ጴጥሮስ ወልደሰንበት ተናግረዋል። በምርመራ ሂደት ላሉ፣ ለተከሰሱ፣ ተፈርዶባቸው በማረሚያ ቤት ላሉ ገና ላልተያዙ ሰዎች ወይም ቡድኖች መንግስት ያለፈውን ጥፋታቸውን ወይም ወንጀላቸውን ሙሉ በሙሉ እንዳልተሰራ የሚቆጥርበት አግባብ ነው። የዚህኑ አዋጅ መጽደቅ ተከትሎ በተከታታይ የሚሰጥ ምህረት እንደሚኖር ይጠበቃል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ